ከሁለት ሳምንታት በፊት በባሌ ዞን ተከስቶ የነበረው የአንበጣ መንጋ ወረራ ደቡብ እና ምስራቅ የኦሮሚያ ክልሎች ዞኖች ውስጥ እየተስፋፋ መሆኑን ተገለጠ። እውነትም መዘግየቶች ታይተዋል፣ ያለው የኦሮሚያ የእርሻና የተፈጥሮ ሀብት ቢሮ አሁን ቅድመ ዝግጅቶች ተጠናቀው መንጋውን ብየአንበጣውን መንጋ ማለት ነው በአውሮፕላን የኬሚካል መርጨት ስራ ለመከላከል ወይም ለመመልከት እንቅስቃሴ ተጀምረዋል ይላል። ሙክታር ጀማል ነው ያጠናቀረው በኦሮሚያ ክልል ባሌ ዞን የተለያዩ ወረዳዎች ሳምንት ማስቆጠሩ የሚነገርለት የአንበጣ መንጋ በቆላማዎቹ የዞኑ ወረዳ ከፍተኛ ውድመት እያደረሰ መሆኑ ነው ማህበረሰቡ የሚናገረው። ለመቆጣጠር እና መሰረታዊ በሆነ መንገድ ለማጥፋት የአቅም ውስንነት መኖሩንም ይጠቅሳሉ። እና መንጋው በጣም ረጅም ነው። ከአርባ ሁለት እስከ አምሳ አራት ኪሎ ሜትር ከበር የሚያደርግ ነው ነሳ ሶማሌ ጫፍ ኦሮሚያ ክልል ቅኒሳ አጣዊ እና ወደ አስራ አምስት መንደሮችን ያካለለ የአንበጣ መንጋ ነው። መንጋው ካደረሱት ጉዳቶች መካከል ከብቶች የሚመገቡት እና ሳር ቅጠላቅጠል፣ ጤፍ፣ በቆሎ ምናምን፣ ማሽላ፣ ዘንጋዳ እንዳለ ወድሟል ማለት ይቻላል። ይሄን ለመከላከል በህብረተሰቡም ሆነ በመንግስት በኩል እየተደረገ ያለው ጥረት ምን ይመስላል? በህዝብ ጥረት ነው፣ ህዝቡ ተባብሮ ነው እንጂ በሌላ በኩል እህላቸው፣ ንብረታቸው የወደመባቸው ምንም እስካሁን እርዳታ የተደረገላቸው ነገር የለም እና ነገሩ አሳሳቢ ነው። ሶስቴ ነው መጣ። ሶስተኛ ደረጃም ያው ወደ ቤልቶ ወረዳ ገብተዋል። ምን ያክል እንደሚቆም አይታወቅም። የመከላከል ሂደቱ በባህላዊ ማህበረሰቡ ከሚያደርገው በተለየ የዘመናዊ መከላከል ሂደት የተሰራ ስራ ምን አለ? በዘመናዊ ወይንም በመንግስት ደረጃ የተደረገ ምንም ነገር የለም። እስካሁን ህብረተሰቡ በባህላዊ ስ እያጨሰ ቆርቆሮ እያበ አይላንድ ምናምኖችን እና በፊሽካ ማለት ነው እየነፋን ነው ህዝቡ ይህን መንጋ ሊከላከል የቻለው። ስለ ጉዳዩ የአሜሪካ ድምፅ ያነጋገራቸው የባሌ ዞን ግብርና ጽህፈት ቤት ኃላፊ አቶ ዳውድ አብዱሪ ችግሩ ከተከሰተ በኋላ ለመቆጣጠር ዋና ማነቆ ሆኖ ያጋጠማቸው የአንበጣ መንጋው ባህሪ መለዋወጥና በየጊዜው አድራሻ መቀያየሩ አስቸጋሪ ሁኔታ ቢፈጥርባቸውም የተቻላቸውን እያደረጉ መሆኑን ነው የሚናገሩት ያው ይሄ የአንበጣ መንጋ ባለፈው ሳምንቱ ውስጥ ነው ከሱማሌ ክልል ወደኛ የተለያዩ ወረዳዎች የዘመተው ባለፈው ሳምንት ሁለት ወረዳዎች ላይ ተከስቷል በራይቱ ና በዳዌ ላይ በተጨማሪ ደግሞ በዚህ ሳምንት ውስጥ እሱ ከሄደ በኋላ በለገይዳ ሰዌና ና መዶላ በወረዳዎች ላይም ተከስቷል ይሁንና ያው ይህን ክስተት ለመቋቋም እኛም እንደ መንግስት ከሚመለከተው አካል ጋር እየሰራን ነው። በሌላ በኩል ደግሞ ህብረተሰቡ በባህላዊ መንገድ ይህን ነገር ለመከላከል ሰፊ ስራ እየሰራ ነው። በተለይ የመጀመሪያዎቹ ወረዳዎች ላይ ምሆን አሁን ላይም አካባቢውን ላይ እንዳያርፍ እና በተለያዩ ሜትዶች ተጠቅመው እየተከላከሉ ነው። ለምሳሌ አቶ ዳውድ፣ ይህንን በተመለከተ ማህበረሰቡ የሚያነሳው ምንድን ነው? እስካሁን እየተደረገ ያለው መከላከል በባህላዊና አነስ ባለ በሰው ጉልበት እየተደረገ ያለ ነው። ይህ ደግሞ ከመንጋው አቅም ጋር የሚመጥን አይደለም የሚል ሀሳብ ይነሳል። ከዚህ የተሻለ ድጋፍ ከክልል እና ከፌዴራል ለመጠየቅ አልሞከራችሁ? ጠይቀናል። አሁን አንድ መጀመሪያ ላይ ከዚህ ኬሚካል ከመጠቀሙ በላይ የሚመከረውም ከተቻለ ጉዳት ማይደርስ ከሆነ በባህላዊ መንገድ መቆጣጠር ከተቻለ ነው። ኬሚካል ስንጠቀም የምንጠቀምበት ቦታ ወሳኝነት አለው። አካባቢው ላይ እንስሳቶች መንቀሳቀስ የለባቸውም። ውሃ መኖር የለበትም። ለመጠጥ የሚጠቀሙት ውሃና እንዲሁም ህብረተሰቡ የሚጠቀምባቸው አካባቢ መሆን የለበትም። ያም ስለሆነ ቅድሚያ በኬሚካል ለመቆጣጠር ቅድሚ ሁኔታዎችን እያመቻችን ነው ያለ ነው። በሌላ በኩል ደግሞ የፌዴራልና የክልል መንግስትም እየረዳ ነው። አውሮፕላን ለመከላከል የሚያስፈልገውን ቅድሞ ሁኔታውን ላይ አጠናቀናል ማለት ነው። ኦልሬዲ እኛ አሁን እዚህ በእንትኑ የሚያርፍበት ቦታ ሁሉ ጨርሰናል። የሚያስፈልጉን ዝም ብሎ እንትን አይልም። ሎኬሽን ያለ ያደረበት ቦታ መታወቅ አለበት እሱ ወስደን ነው እንትኑ ወደዛ ኦፕሬሽኑ የሚገባው። ይህን ለማድረግ ደግሞ እኛ እንደ ዞን ማድረግ ያለብንን ቅድመ ሁኔታዎች ሁሉ አጠናቀነ ከፌደራልና ክልል መንግስት ያው ይህን ነገር ተላከልን እኛ እንደ ዞን ከነገም ለመጀመር የአንበጣ መንጋው በተለያዩ ሰባት የባሌ ዞን ወረዳዎች እያደረሰ አለ የሚባለው አደጋ ተሰልቶ በአሃዝ አለመቀመጡን አቶ ዳውድ ይናገራሉ። ነገር ግን ከክልልና ከዞን የተውጣጡ ባለሙያዎች ይህንን አቀናይተው በቅርብ እንደሚገልጹ ተናግረዋል። ዘመቻውን ለመደገፍ ከፌዴራልና ኦሮሚያ ብሔራዊ ክልላዊ መንግስት እየተደረገ ያለውን እገዛ ለማጣራት የኦሮሚያ ግብርና ቢሮ ኃላፊዎችን ለማግኘት ያደረግነው ጥረት አልተሳካልንም። ካገኘን ተጨማሪውን ይዘን እንቀርባለን። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታር እናመሰግናለሁ። አድማጮች፣ ቀደቢ እንደ ጠቆምኩት ተከታዩም ከዚሁ ርዕስ ጋር ያቆየናል። በደቡብ ክልል የተለያዩ አካባቢዎች የበረሃ አንበጣ መንጋ መከሰቱን የክልሉ ግብርና ቢሮ አስታወቀ። በኮንሶ ዞን አማሮና ቡርጂ ልዩ ወረዳዎች የተከሰተው ይህ አንበጣ መንጋ በሰብል ላይ ጉዳት እያደረሰ መሆኑንም የአካባቢው መንግስት ስራ ኃላፊዎች ጠቁመዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዝርዝራለሁ የክልሉ የእርሻና ተፈጥሮ ሀብት ቢሮ ምክትል ኃላፊና የእርሻ ዘርፍ ኃላፊ አቶ ዳን ዳምጠው እንዳሉት በክልሉ ቡርጂና ማሮሊ ወረዳ የበረሃ አንበጣ መንጋ ተከስቷል። አሁን በአሁኑ ሰዓት ላይ የበረሃ አንበጣው ወደ ቦረና ዞን ላይ ተልተሌ ወረዳ አካባቢ ባለች የድንበር ቀበሌ ላይ አድሮ እንደነበረ መግለጫ ሰጠን ነበር። አሁን ባለው ደረጃ ደግሞ ቀጥታ ወደ ቡርጂ ወረዳ ገብቷል። ቡርጂ ወረዳ ትናንትና ወደ አስር ቀበሌዎች ላይ ነው የገባው። ነገር ግን በህብረተሰቡ ከፍተኛ ርብርብ ከአስሩ ቀበሌያቶች ውስጥ ሙሉ ስምንቱን ነፃ ማድረግ የተቻለ ሲሆን በሁለቱ ቀበሌያቶች ላይ ግን ያደረበት ሂደት እንዳለ ነው መረጃው የሚያሳየው። የማባረር ስራ ተጀምሯል። ነገር ግን ደን ውስጥ በማደሩ ብዙም መከላከል አልተቻለም። ግን የመከላከል ስራው በዛው ልክ እየቀጠለ ያለበት ሂደት ነው ያለው። መንጋውን ከተከሰተባቸው ቦታዎች በተጨማሪም በቀጣይ በገዲዮ፣ በስዳማ፣ በጋሞ፣ በድራሼ በባስኬቶና በሌሎችም አካባቢዎች ይዘምታል የሚል ቅድሜ ትንቢያ ያመኖሩም ተናግሯል። መንጋው በጣም በብዙ ሚሊዮን አንበጣዎችን ይዞ የሚጓዝ ስለሚሆን ፀሐይን ጋርዶ ሊሄድ የሚችልበት ሂደት ሊኖር ይችላል እና ያኔ መደናገጥ ሳይኖር እንደአሁኑ እንደ ኮንሶ እንደ ቡርጅ ህብረተሰብ ሁሉም ህብረተሰብ ፈጥኖ በሁሉም አካባቢዎች ላይ በተጠንቀቂ የሚጠብቅበት ሂደት መፈጠር መቻል አለበት። በሁለተኛ ደረጃ ይሄ መንጋ ከፍተኛ ፍጥነት ያለው ነው በቀኑ እስከ 200 እስከ 300 ኪሎ ሜትሮችን መጓዝ የሚችል ነው። የነፋስን ኃይል ተከትሎ ነው የሚሄደው። አንድ ጊዜ ካረፈ አንዱ መንጋ ከ10 እስከ 20 ኪሎሜትር ላይ ነው ሊያርፍ የሚችለው። ይህ ማለት ከባድ ነው። ባረፈ ሰዓት ደግሞ አንዱ አንበጣ የራሱን የክብደት ያህል ይመገባል ነው የሚለው ሳይንሱ። እና ምናልባትም 2 ኪሎ ግራም 2 ግራም አንድ አንበጣ ይመገባል ከተባለ በብዙ ሚሊዮኖች የሚጠጋ አንበጣ እያንዳንዱ ሁለት ሁለት ግራም ከተመገበ ምን ሊፈጠር እንደሚችል ሁሉም ሰው ከወዲሁ ጥንቃቄ ማድረግ መቻል አለበት። ተጨማሪ የበረሃ አንበጣ መንጋ እየመጣ መሆኑን የተናገሩት አቶ ዳንኤል በባህላዊ መንገድ የመከላከል ስራ የተሰራ በመሆኑ ጉዳቱን መቀነስ ተችሏል ነው ያሉትም። ሕብረተሰቡ አሁንም በመከላከል ሂደት ውስጥ የነቃ ተሳትፎና ርብርብ እንዲያደርግም ጠይቋል። በቡርጂ ልዩ ወረዳ የእርሻና ተፈጥሮ ሀብት ጽሕፈት ቤት ምክትል ኃላፊ አቶ ዳዊት ዳንኤል በወረዳቸው 14 ቀበሌያት የተከሰተው የአንበጣ መንጋ ባልተሰበሰቡ ጊዜያዊ ሰብሎች ላይ ጉዳት ያደርሳል የሚል ስጋት እንዳደረባቸው ተናግሯል። የበኖ የሚባል ቀበሌያት አሉ። በዛ ላይ በስንዴና ከፍል ማሸላ ላይ በተወሰነ ደረጃ ጉዳት አድርሰዋል። በተጨማሪም ደግሞ ምስር በአካባቢው በጣም የሚመረት በመሆኑ እዛ አካባቢም ተጽዕኖ እያሳደረ ነው ያለውና አሁን ከነጋ ደግሞ አስር ቀበሌ የነበረው ወደ አስራ አራት ቀበሌ የማስፋት አድማሱንም ከፍ እያደረገ ያለበት ሁኔታ ነው ያለውና። በተለይ አብዛኛው እንደኛ አካባቢ አሁን ቦሎቄ ማሳ ላይ የተነሳ ቢሆንም በቆሎ ላይ አሁንም ችግር ይፈጥራል በሚል ከፍተኛ የሆነ ስጋት ነው በህብረተሰቡ ዘንድ ያለው። ያማሩ ልዩ ወረዳ አስተዳዳሪ አስተዳዳሪ አስተዳዳሪ አቶ ተፈራ ቦንዱራ በበኩላቸው ዛሬ በወረዳው ሶስት ቀበሌያት መንጋው መከሰቱን ገልጸዋል። ታች በኩል በኦሮሚያ በኩል የመታሪ ቀበሌ በእኛ በኩል የኮቦን ቴሌ ገብረ ማይበር ጫፉን ይዞ አሁን ወደ ጎልበ ቀጥታ የህዝቡ የተለያየ ነገር ጎማ ማቼስ፣ አንዳንድ ድምጽ የሚያሰሙ ነገሮችን እየተጠቀመ ወደ ዝሙ አድርጓል። አሁን ምርት እኛ ጋር ተሰብስቦ ነበረ። በቆሎ ሆነ ትንሽ የሚበረው እንጂ የታይፍ ምርት ተሰብስበዋል። ግን ይህ ለቋሚ አታክልት የትላልቅ እንጨቶች ሳሮችን ነው እያወደመ ያለ የክልሉ እርሻና የተፈጥሮ ሀብት ምክትል ቢሮ ኃላፊ አቶ ዳንኤል የአንበጣ መንጋው የተከሰተባቸው አካባቢዎች ምርቱ ሙሉ በሙሉ ያልተነሳባቸው አካባቢዎች መሆኑንም ተናግሯል። አሁን ወደ ክልሉ ከገባው መንጋ በተጨማሪ ሁለት መንጋዎች እንደሚመጡ ትንቢያ መኖሩን ጠቅሰው መንግስት በአውሮፕላን የኬሚካል ድርጭት ለማድረግ ሙሉ ዝግጅት አድርጓልም ብሏል። ያልተነሱ እህሎች አሉ። በክልላችን ወደ አንድ ሚሊዮን 11 ሺ ሄክታር ነው በዘንድሮ ምር የተሸፈነው። ከዚ ውስጥ ወደ 85 ፐርሰንት አካባቢው ምር ተሰብስቧል። ዘግይተው የዘሩ አካባቢዎች አሉ። የምር ዘግይተው የሚገቡ ሲዳማ፣ ጌዲኦ፣ ምዕራብ ዞኖች አሉ። ተመሳሳይ አሁን ያልንባቸው ቦታዎች ላይ ቡርጂ እና አማሮ እ ደቡብ ኦሞ ጭምር አብዛኞቹ ደ ደቡባዊ ክልል እና ምዕራባዊ ክልላችን አካባቢዎች ምርቱ ያልተነሳባት ሂደት አለ እና ይሄ ምርት ፈጥኖ የማንሳት ስራ ካልተሰራ ከፍተኛ አደጋ ነው የሚፈጥረው። ስለዚህ አርሶ አደሩ ጎን ለጎን የመከላከል ስራውን እየሰራ የደረሱ እህሎችን ፈጥኖ የማንሳት ስራ መሰራት መቻል አለበት። ባለፉት ሁለትና ሶስት ወራት የበረሃ አንበጣ መንጋም በስድስት ክልሎች ተከስቶ በርካታ ሰብሎችን ማውደሙ ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም።